ዮ ዊዝ ኤስቢኤስ ሬዲዮ ፋይንድ ሞር ግሬት ስቶሪዝ ኢን ዮር ላንጉጅ አት ኤስቢኤስ ዶት ኮም ዶት ኤዩ። ወቅታዊ ጉዳዮች የኮሮና ቫይረስ ዋነኛ መነሻ ከሆነችው ውሃን የተነሱ አውስትራሊያውያን የአውስትሬሊያን ምድር ረግጠዋል። 243ቱ መንገደኞች በትንሽ አውሮፕላንና ጀልባዎች ከምዕራብ አውስትሬሊያ የአየር ኃይል ካምፕ ለሁለት ሳምንታት የጤና ምርመራ ወደ ክሪስመስ ደሴት ተሻግረዋል። ተሳፋሪዎቹ ወደ አውስትራሊያ ከመምጣታቸው በፊት ከውሃን ዓለም አቀፍ አውሮፕላን ማረፊያ ለመነሳት በረራቸው በ14 ሰዓታት ዘግይቷል። 20 ሕፃናትን ጨምሮ ከ200 በላይ አውስትራሊያውያን ውሃን ለቀው መውጣት ችለዋል። የአውስትራሊያ ዋና የሕክምና ኃላፊ ብሬንደን መርፊ መንገደኞቹ ቢያንስ 14 ቀናት ያህል ክሪስመስ ደሴት ለጤና ምርመራ እንደሚቆዩ ገልጠዋል። ሌሎች ከ300 በላይ የሆኑ አውስትራሊያውያን ሆበይ አውራጃ ውስጥ ያሉ መሆናቸውም ተነግሯል። ከእነሱም ውስጥ የሁለት ወንዶች ልጆች እናት የሆኑት ይንግ ዋንግ በተጠባባቂ መዝገብ ውስጥ ተራቸውን እየጠበቁ ይገኛሉ። ወይዘሮ ዋንግ ፈጥነው ወደ አውስትራሊያ መመለስ እንደሚሹ ሲገልጡም አሁኑኑ መሄድን ነው የምንሻው፣ ከዚህ ወጥተን ወደ አውስትራሊያ ተመልሰን መደበኛ ኑሯችንን ለመኖር ብለዋል። ባለፈው ቅዳሜ የአውስትሬሊያ መንግሥት ከቻይና የሚመጡ መንገደኞችን ለሁለት ሳምንታት ወደ አገር ውስጥ ለማስገባት እገዳ ጥሏል። በእገዳውም ሳቢያ የዓለም አቀፍ ተማሪዎች የሁለት ሳምንት የዩኒቨርሲቲ መጀመሪያ ጊዜያቸው ይቃጠላል። እገዳው ከተራዘመም የተወሰኑ ዩኒቨርሲቲዎች የኦንላይን ኮርሶችን ለመስጠት አስበዋል። አውስትሬሊያ ውስጥ በኮሮና ቫይረስ የተጠረጠሩ ታካሚዎች ቁጥር 12 ደርሷል። እያደመጡ የነበረው የኤስ ቢ ኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ሰላምታ ስርጭት ሰኞና አርብ ምሽቶች ያድምጡ እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመድ ይችላሉ ድረገጻችንን ኤስቤስኮም ኤዩ Want to hear more stories like this? Listen on Apple Podcasts, Google podcast, Spotify, or wherever you get your podcasts from.